እንደምን አመሻችሁ የጋቢና ቪያድቺ ዕለተ ማክሰኞ የካቲት አንድ 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። በምሽቱ መሰናዷችን ወቅታዊ ጉዳዮችን የሚዳስሱ እንዲሁም ወጣቶችን የሚያስተምሩ የሚያዝናኑ ያልናቸውን ፕሮግራሞች አሰናድተናል። ከእነዚህ መካከል ጥቂቶቹን እናሰማችሁ። ሳምንት አስተምሬ ሲጨርስ እነዛ ስፔሻል ድ ያላቸው ልጆች ከስፔሻል ድ ከሌላቸው ልጆች በጣም ውጤትን የሚቀሰቅስ ነው የሚያሳዩት ማለት ነው። የሰማችኋት ጽጌ ጥበቡ ትሰኛለች። ልዩ ፍላጎት ያላቸውን ህጻናት ቴክኖሎጂ በማስተማር ራሳቸውን እንዲችሉ የሚያደርግ ተቋም መስራች ናት። በዚህ ዙሪያ ዘገባ ይኖረናል። መተግበሪያው አሁን በውስጡ ከመቶ ሀያ በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው። አሁን ደግሞ የሰማችሁት አቤል አሻግሬ ኢትዮ ሎኬት የተሰኘ መተግበሪያ መስራች ነው። የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ፕሮግራሙን በመምራት ስመኝሽ የቆየ በማቀናበር ንጉሱ ታምሬ እንዲሁም ፕሮግራሙን ካሰነዱ ሌሎች የአሜሪካ ድምፅ ባልደረቦች ጋር በመሆን አብረናችሁ እናመሻለን። በቅድሚያ ግን ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። የተባበሩት መንግስታት ድርጅት ዋና ቃል አቀባይ ፍርሃን ሀቅ በትላንትና እለት በነበራቸው ጋዜጣዊ መግለጫ ላይ የመንግስታቱ ድርጅት ምክትል ዋና ጸሐፊ አሚና መሐመድ ኢትዮጵያ ውስጥ መሆናቸውን አስታውሰው ወደ አማራ ክልል በማቅናት ከክልሉ ምክትል ፕሬዚዳንት በጦርነቱ ከተጎዱ ሰዎች፣ ሴቶችና ህጻናት ጋር መገናኘታቸውን አስታውቀዋል። በጉብኝቱ ላይ ሴቶችና ህጻናት የገጠማቸውን ለምክትል ዋና ጸሐፊዋ እንደተናገሩ ገልጸው ምክትል ዋና ጸሐፊዋም የተባበሩት መንግስታት ድርጅት በፆታዊ ጥቃት ላይ ዜሮ ቶለራንስ ወይም ምንም አይነት መቻቻልና መታገስ እንደሌለው አስታውቀዋል ብለዋል። ምክትል ዋና ጸሐፊዋ ጥቃት ለደረሰባቸው ሴቶች አካላዊና ስነልቦናዊ ድጋፍ ለማድረግ የተሀድሶ ማዕከላትን መልሶ ግንባታ እንደሚያሻና ና የጦርነቱ ዳፋ ከፍተኛ መሆኑንም ማስታወቃቸው ተገልጿል። ትናንት ማምሻውንም ወደ መቀሌ ያመሩት ምክትል ዋና ጸሐፊዋ በዛም ከክልሉ ፕሬዚዳንት ጋር የተገናኙ ሲሆን በመቀሌ አይደር ሆስፒታል ለተደፈሩ ሴቶች ሁለንተናዊ ድጋፍ የሚያደ ያደርገውን ማዕከልም ጎብኝተዋል። ምክትል ዋና ጸሐፊዋ ጉብኝታቸውን ወደ አፋርና ወደ ሶማሌ ክልል እንደሚቀጥሉም የድርጅቱ ቃል አቀባይ ፍርሃን ሀቅ አስታውቀዋል። ደቡብ አፍሪካ ሁለት መንትያ ወንድማማቾችን ትላንት ሰኞ ዕለት በፕሪቶሪያ የሚገኘውን የዩናይትድ ስቴትስን ኤምባሲን ለማጥቃትና አይኤስ የተሰኘውን የሽብር ቡድን ለመቀላቀል አቅደዋል በሚል ክስ ማሰሯን የሀገሪቱ መገናኛ ብዙሀን ዘገበ። ቶኒ ሊቶልሴና ብራንደን ሊቶልሴ የተሰኙት የ28 ዓመት ወንድማማቾች እንደ አውሮፓውያን አቆጣጠር ከሰኔ 2016 ዓ ም ጀምሮ በማቆያ ውስጥ እንደሚገኙም ታውቋል። ወንድማማቾቹ ከአቃቢ ህግ ጋር በተደረገ ድርድር ጥፋተኝነታቸውን ማመናል ያላቸውንም የሀገሪቱ መገናኛ ብዙሃን የዘገቡ ሲሆን ከሰዓታት በኋላ ቶኒሊ የአስራ አንድ አመት ብራንደንሊ ደግሞ የስምንት አመት ቅጣት ተበይኖባቸዋል። ሁለቱም አይኤስን ለመቀላቀል ወደ ሶሪያ ለመጓዝ አቅደው እንደነበረ የተናገሩ ሲሆን በተጨማሪም ቶሊኒ በደቡብ አፍሪካ ውስጥ የሽብር ተግባር ለመፈጸም አሲረው እንደነበረ አምኗል። አቃቤ ሕግ በበኩሉ ወንድማማቾቹ በፕሪቶሪያ የሚገኙ የዩናይትድ ስቴትስ፣ የብሪታንያ፣ የሩሲያ አሊያም የፈረንሳይ ዲፕሎማቶችና የአይሁድ ተቋማትን የማጥቃት እቅድ ነበራቸው ብሏል። ዩናይትድ ስቴትስ በበኩሏ እንደ አውሮፓውያን አቆጣጠር በ2017 ዓ ም ወንድማማቾቹን በጥቁር መዝገብ ውስጥ አስፍራቸዋለች ሲል ኤኤፍፒ የተሰኘው የዜና አውታር ዘግቧል። በማዳጋስካር ባለፈው ቅዳሜና እሁድ ከህንድ ውቅያኖስ የተነሳው ባቲሶሪያ የተሰኘው ከፍተኛ አውሎ ንፋስ ሀያ ሰዎችን ሲገድል ሌሎች ሀምሳ ሺህ የሚሆኑ ሰዎችን ለምርት የደረሰ ሰብልና ቀይ በማጥፋት ከመኖሪያቸው አፈናቅሏል። ሰላሳ ሚሊየን ሕዝብ ያላት ሀገሪቱ ከሁለት ሳምንታት በፊት የሀምሳ አምስት ሰዎችን ሕይወት ከቀጠፈውና ና አንድ መቶ ሰላሳ ሺህ ሰዎችን ካፈናቀለው አና ከተሰኘው አውሎ ንፋስና ና ወጀብ ካደረሰው ጉዳት ጋር እየታገለች ባለችበት ሰዓት ነው ይሄ ሁለተኛው አውሎ ንፋስ የተከሰተው። የአሁኑ አውሎ ነፋስም ቀድሞ በድርቅ ወደ ተጎዳውና የምግብ ችግር በነበረበት ደቡባዊ የሀገሪቱ ክፍለ ግዛት ላይ አስከፊ የሆነ ጉዳት ማድረሱን ሀገሪቱ ባለስልጣናት ተናግረዋል። በመጨረሻም ዩናይትድ ስቴትስ ትላንት ሰኞ እንደ ኤሮፓያን አቆጣጠር በነሐሴ 2021 ዓ ምት በካቡል አየር ማረፊያ አስከፊ የሆነ ጥቃት ያደረሱ የአይኤስአይኤስኬ መሪ የሆነውን ሳኑላህ ጋፋሪ ያለበትን ለጠቆመ የ10 ሚሊዮን ዶላር ሽልማት እንደምትሰጥ ይፋ አደረገች። የኪራሳን አውራጃ እስላማዊ መንግስት ወይም አይኤስአይኤስኬ የተሰኘው የአካባቢው እስላማዊ መንግስት እንደ ኤሮፓያን አቆጣጠር በ2014 ዓ ምት የተፈጠረ ሲሆን ከአካባቢው የቀድሞ ስያሜውን እንዳገኘ ተገልጿል። ከዚያን ጊዜ አንስቶም በምዕራባውያን የሚደገፉ መንግስታትንም ሆነ ከታሊባን ጋር ሲዋጋ መቆየቱ ታውቋል። እንደ ኤሮፓ ነጠጠር በ2020 ዓ ም ጋፋሪ በጽንፈኛ የአይስአይስኬ ቡድን ተመርጦ በመላው አፍጋኒስታን ያሉ ጥቃቶችን ሲመራ መቆየቱንም ዩናይትድ ስቴትስ አስታውቃለች። ባለፈው ህዳር ወር ላይም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ጋፋሪን የተለየ ዓለም አቀፍ ሽብርተኛ ሲል ሰይሞታል። ሄደንን ለዜናው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችንና በፌስቡክ የማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ የሶማሌ ክልል የተለያዩ አካባቢዎች በድርቅ ምክንያት ተፈናቅለው መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮችን ጎብኝተዋል። ፕሬዝዳንት ሳህለወርቅ ከቀያቸው ተፈናቅለው ፋፈን የተሰኘ ዞን የሚገኙ የድርቅ ተጎጂዎችን በስፍራው ተገኝተው ያነጋገሩ ሲሆን ጊዜያዊና ዘላቂ ያሏቸውን መፍትሄዎችን ተግባራዊ እንደሚያደርጉ ለተጎጂዎቹ ተናግረዋል። ከዚህ ጋር ተያይዞ ምስራቅ አፍሪካን እየጎዳ ባለው ድርቅ ሳቢያ ከተቸገሩ ሶማላውያን ከሀገራቸው ተሰደው ወደ ሶማሌ ክልል መግባት መጀመራቸውን የሶማሌ ክልል አስታውቋል። አዲስ ቸኮል ዝርዝራለሁ። ዛሬ ከሰዓት ጅጅጋ ገራድ ለአየር ማረፊያ የደረሱት የኢፌዴሪ ፕሬዚዳንት ሳህለወርቅ ዘውዴ እና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሀመድ ፋፈን ዞን ድርቅን ሸሽተው የተፈናቀሉ ዜጎችን በአካል ከጎበኙ በኋላ ከተፈናቃዮችና የክልሉ አመራሮች ጋር ውይይት አካሂደዋል። ከተለያዩ ዞኖች ተፈናቅለው የተሻለ መኖና ውሃ ይገኝበታል ወደ ተባለው የፋፈን ዞን የመጡት የክልሉ ተፈናቃዮች እንዲቀረፉላቸው ያቀረቧቸውን ጥያቄዎች የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱ ቅድረሽን ለአሜሪካ ድምጽ ተናግረዋል። ተፈናቃዮቹ ሶስት ሰዎች ዕድል ተሰጥተዋቸው ችግራቸውን ማብራራት ተጠቅሟል። ምንድን ነው በአካባቢው ማህበረሰብ ጥሩ እንደተቀበሏቸው ከብቶቻቸው፣ ፍየሎቻቸው፣ ግመሎቻቸው እንደዚሁም ለማህበረሰቡ ጥሩ አቅርቦት እንደተደረጉላቸው በዚህ ጎን ለጎን መንግስት ይቻል የነበረውን የእንስሳት መኖም እህል እርዳታም እንደተደረገላቸው ነው እየተናገሩት። በዚህ ያው እስካሁን ደረግላቸው የቆዩት ደስተኛ እንደሆኑና ነገር ግን ከአካባቢው ክላይሜት አንጻር ብርዳማ፣ ንፋሳማ ስለሆነ ማህበረሰቡም ቀን ወደ ቀን እየጨመሩ ስለሆነ ከብርድ ልብስ ጋር የተያያዘ በዚሁ ብርድ ልብስ አቅርቦት እንዲጨመርላቸው እንደዚሁም የሚሰጣቸው እያለቅባቸውም ነው እና ጭማሬ የምግብ እርዳታ እንዲቀርብላቸው ነው የጠየቁት። በዚሁም የአካባቢው ሽማግሌዎች ተሰጥቷቸው ለማህበረሰቡ ዘለቄታ ያለው መፍትሄ እንዲፈጠርላቸው መንግስትም የዩኤን ከፍተኛ ባለስልጣናትም ጠይቋል። ፕሬዚዳንት ሳህለወርቅ ዘውዴም ለድርቁ ተጎጆች ጊዜ ድጋፍ ከማድረግ ጎን ለጎን ወደ ቀያቸው ሲመለሱ በዘላቂነት የሚቋቋሙበት መንገድም እንደሚያስፈልግ መናገራቸውን አቶ አብድቃድር ለአሜሪካ ድምፅ ተናግረዋል። ንት ሳህለወርቅ ዘውዴ ምንድነው የተናገሩት? ጊዜያዊ ችግሩ መንግስትም ሰብአዊ እርዳታ ድርጅቶችም አሁን እንደምረባረቡበትና ዋናውና ትኩረት የሚሰጠው ለወደፊት አካባቢያቸው ቀያቸው ተመልሶ ዘለቀታ ያለው ህይወት እንዲመሩ ከልማት ጋር የተያያዘ ፕሮጀክቶችን እንዲሰሩ ከውሃ ጋር ግብርና ጋር ቅድም እንደነገርኩ ትኩረት እንደሚደረግ ነው ባጭሩ ያብራሩት። ከፕሬዚዳንት ሳህለወርቅ ዘውዴ ጋር በመስኩ ጉብኝት ላይ የተሳተፉት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሀመድም የተባበሩት መንግስታት ድርጅት የድርቁ ተጎጂዎችን በዘላቂነት ለማቋቋም የሚያስችሉ ፕሮጀክቶችን ነድፎ ወደ ተግባር እንደሚገባ መናገራቸውን አቶ አብዶቃድር ገልጸውልናል። የዩኤን ሴክሬታሪ ጀኔራል ምክትል አሚና መሀመድ ድምፁን ወስዶ የሚመሩት ቲምም ዋና የዲቨሎፕመንት ኃላፊም አብሮት እንዳሉና በዚሁ ለወደፊት ትላልቅ ፕሮጀክቶች በሶማሌ ክልል እንደሚታሰብና እንደሚሰራም ቃል ገብተዋል። ስለዚህ ከአጭር የኤምርጀንሲ ሪስፖንስ ጎን ለጎን ከመንግስት ጋር ተቀምጦ ፕሪዮሪቲ ወጥቶ ትኩረት የሚሰጠውን በመንግስት እነዚህ ማህበረሰብ መልሶ ማቋቋም አስቸኳይ መልሶ ማቋቋም እንዲሰጥና በልማት እገዛ የሚሰጥ ፕሮጀክቶች እንደሚቀረጽ ነው ያብራራችሁ። በተያያዘ ዜና በምስራቅ አፍሪካ አድማሱን ያሰፋው ድርቅ ገፈት ቀማሽ የሆነችው ሌላኛው ሀገረ ሶማሊያ ዜጎቿ ወደ ኢትዮጵያ በስደት መግባት መጀመራቸውን የሶማሌ ክልል ርዕሰ መስተዳድር ሙስጠፊ ማምድ በማህበራዊ ገጻቸው አስታውቀዋል። ከሶማሊያ ለመጡ ሰባት ቶ ስልሳ ባወራዎች ድጋፍ መደረጉን ያውሱት ርዕሰ መስተዳደሩ ሆኖም የድርቅ ተጎጂዎቹ ወደ ኢትዮጵያ በስደተኝነት መምጣት ሳያስፈልጋቸው በሀገ ሲነገራቸው አስፈላጊውን ድጋፍ እንዲያገኙ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ወይም በመጻሩ ዩኤንኤችሲአርን ጠይቀዋል። የዚህ ምክንያት የክልሉ ቃል አቀባይ አብዱቃድር ረሽድ ያስረዳሉ። ምንድን ነው ማሌ ክልል ሁለት ነጥብ አራት ሚሊዮን ህዝብ አካባቢ በድርቁ ተጎድቶ ዳታ በተለያየ መንገድ ኢትዮጵያ መንግስትም የተለያዩ ክልሎችም የተለያዩ ከተማ መስተዳድሮችን ድጋፍ ማድረጋቸው ይታወሳል። እኛም ሶማሌ ክልል መደበኛ ስራችን አቁመን አዲስ ፕሮጀክቶችን አቁመን ለማህበረሰቡ ድርቁ ወደ ረሃብ እንዳይጋለጥ ሙከራ እያደረገ ነው። ስለዚህ ከሌላ ሀገር ተፈናቃዮች የእኛ አቅም ውስን ስለሆነ ወደ እኛ ገብቶ የነበረንን ጫና ሌላ ጫና እንዳይፈጥሩብን እዛው ሀገራቸው እንዲረዱ እያመቻቸንላቸው ነው ሳዱቅ አድር ከጸጥታ አንጻርም ስጋት አለን የሚሉት፣ ምንድነው ስጋታችን? እርዳታ እየተደረገ መሆኑ ሰዎች ሲሰሙ ተጨማሪም እየገቡ ስለሆነ ጸጥታ ስጋትን ስላለን ሶማሊያ አካባቢ አልሸባቦች ስለሚንቀሳቀሱ እነሱን ተከትሎ ሴኪሪቲያችን የሚያበላሽ አካል እንዳይገባ በእርዳታ ድርጅቶች ዩንስቲር ግንኙነት አድርገን እዛው ወደዚህ ሲገቡ ተፈናቃይ ሪፊውጂ ነው የሚሆኑት። ወደ ድንበሩ ያው ዶሎ አዶ እና ዶሎ ሶማሊያ ያው አጠገብ ለአጠገብ ስለሆነ እዛው ሀገራቸው አቁመው ይህን እገዛ እንዲያደርግላቸው እያመቻቸን እንገኛለን። ለምን ብዙ ሰው በገባ ቁጥር ለደህንነታችን አደጋም የሆኑ ሰዎች ተከትሎ መግባት ስለሚችሉ ስጋትም እንዳይኖር እዛው ሶማሊያ ድንበር አካባቢ በሀገራቸው እንዲረዱ እያመካከልላቸው ነው ድርጅቶችን በማነጋገር ከበርካታ አስርተ ዓመታት ወዲህ የከፋኑ የተባለለት ድርቅ በአፍሪካ ቀንድ የሚገኙ በርካታ ሀገራትን ተጎጂ ያደረገ ሲሆን በኢትዮጵያ በሶማሌ ክልል ዘጠኝ ዞኖች በኦሮሚያ ክልል ቦረና ዞንና በደቡብ ክልል ደቡብ ኦሞ ዞን በሚሊዮን የሚቆጠሩ ዜጎችን የሰው እጅ ጠባቂ አድርጓል። በመቶ ሺዎች የሚቆጠሩ እንስሳት ህይወት አልፏል። የድርቁ ሁኔታ እስከፊታችን የሚያዝያ እንደሚቀጥልም የአየር ትንበያ መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ መሰናዷችን እንለፍ። በኢትዮጵያ ልዩ ፍላጎት ያላቸው ህጻናት በቂ ድጋፍ የማያገኙ በመሆኑ በትምህርት ተሳትፏቸው ዝቅተኛ ናቸው። ራዕይ የተሰኘ አንድ የህጻናት መርጃ ተቋም ግን እነዚህ ህጻናት በሳይንስና ቴክኖሎጂ ልዩ ተሰጦ እንዳላቸው በመረዳት ነፃ የሙያና የቴክኖሎጂ ስልጠናዎችን በመስጠት ተማሪዎቹ ራሳቸውን እንዲችሉ በማድረግ ላይ ይገኛል። በአጭር ጊዜ የኮዲንግ ስልጠናም ልዩ ፍላጎት ያላቸው ህጻናት የኮምፒውተር መጫወቻዎችን እና ሌሎች መተግበሪያዎችን መስራት ችለዋል። በዚህ ዙሪያ ከድርጅቱ መስራች ጽጌ ጠበቡና ሌሎች ተጠቃሚ ወላጆችንና ተማሪዎችን አነጋግሬ ያለሁ ቀጥሎ ይቀርባል። ራእይ የህጻናት መርጃ ድርጅት የዛሬ ሰባት አመት ሲመሰረት አላማው ልዩ ፍላጎት ኑሯቸው በአካታች ትምህርት ቤት ውስጥ መግባት የቻሉ ግን በወላጆቻቸው የአቅም ማነስና የትምህርት ቤቶቹ የማስተማሪያ ድጋፍ እጥረት ምክንያት በቂ ትምህርት የማያገኙ ተማሪዎችን መርዳት ነበር። የድርጅቱ መስራች የሆነችው ጽጌ ጥበቡ እንደምታስረዳው ከሌሎች አምስት ጓደኞቿ ጋር በመሆን አንድ ብር በአንድ ቀን በሚል ባሰባሰቡት ገንዘብ በኢትዮጵያ አካ ከታች ከሆኑ ትምህርት ቤቶች መካከል አንዱ በሆነው ስብስቴ ነጋሲ ተማሪዎቹ ምን አይነት ችግር እንዳሉባቸውና ምን አይነት ድጋፍ እንደሚያስፈልጋቸው ጥናት ጀመሩ። ልጆቹ ያው ለትምህርት ኤክስፖዝ ተደርገው ስለማያውቁ እድሜያቸው ደግሞ ጋፑ ከእድሜ ያቸው ከአስር እስከ ሀያ አንድ ነው እድሜያቸው እና እነሱን መጀመሪያ አይደንቲፋይ ማድረግ ነበር። ችግራቸው ምንድን ነው? ከመርዳታችን በፊት ምንድን ነው የሌላቸው፣ ምንድን ነው የሚያስፈልጋቸው፣ እኛ የምንፈልገውን ሳይሆን እነሱ የሚፈልጉት ምንድን ነው የሚለውን በማጥናት ነው የጀመርነው። በወቅቱ በስብስቴ ነጋሲ ይማሩ የነበሩት ልዩ ፍላጎት ያላቸው ሕጻናት ዝቅተኛ ኑሮ ካላቸው ማህበረሰብ የወጡ በመሆናቸው በቂ ምግብ ካለማግኘት ጀምሮ የጤና አገልግሎት ማጣት እንዲሁም ትምህርት ቤት ቢሄዱም ተገቢውን ትምህርት ያለማግኘት ችግሮች እንደነበሩባቸው ጽጌ ታስታውሳለች። ምንድን ነው የሚያደርጓቸው? አንዳንዶቹ ደህና የሆኑትን ይደባልቋቸዋል። ምንም እንደዚህ ችግር ያለባቸው ብቻቸውን አስቀምጠዋቸው፣ ምን ነበር የሚያደርጓቸው? ከአንድ እስከ ሶስት ያስቀምጧቸው ነው። መልሰው አንደኛ ነበር የሚያደርጓቸው። ምክንያቱም ልጆቹ ምንም የሚደግፋቸው የሚማሩበት ማቴሪያል አልበራቸው። ስለዚህ ብዙ ተማሪዎች አይመጡም ነበር። ያው እኛ ስናገኝ ሜይ ቢ ሁለት ተማሪ፣ ሶስት ተማሪ ነበር እና እሱን ለምን እንደማይመጡ ለምንድን ነው የማይመጡት? እኛ ይህንን ማድረግ ከቻሉ ለምንድን ነው የማይመጡት ሲባል በጣም የሚገርመው አይ ዶንት ኖው ኮንሲኩንስ ሲሆን አንዳንድ ጊዜ እነዚህ ልጆች በጣም ብዙ ድሃ፣ ቤተሰቦቻቸው ድሃዎች ናቸው። የሆነ ተመርጦ የተሰጠ ይመስላል አንዳንድ የሆነ የምታየው እና፣ አንዳንዶቹ ምግብ የሚበሉት የላቸውም። ቁርስ የሚበሉት ስለሌላቸው ትምህርት ቤት አይመጡም። የተማሪዎቹን ችግር በጥናት በተደገፈ መረጃ የተረዳው ራእይ የህጻናት መርጃ ስራውን የጀመረው በስብስቴ ነጋሲ ይማሩ የነበሩ 17 ልዩ ፍላጎት ያላቸውን ተማሪዎች የምግብና የጤና ድጋፍ በማድረግ ነበር። ልጆቹ ምን ቢማሩ ውጤታማ ይሆናሉ በሚል በባለሙያ የታገዘ ምክር መሰረትም ልጆቹ የሽመናና የስጋጃ ስራ ስልጠና ጀመሩ። ከአንድ አመት ከስድስት ወር ልፋት በኋላም ተማሪዎቹ አምስት ስካርፎችን መስራት መቻላል ያላቸው ለጽጌና ለባልደረቦቿ ትልቅ ስኬት ነበር። እነዚህ ጊዜዎች ዛሬ አሁን ባለፈው ሄጅ የነበረ ኤፕሪል ላይ እና ወደ ሀያ አምስት እስካርፖች ነው የሰሩት። እስካርፖቹ በጣም የሚያምሩ አብዛኞቹን ለጨረታ ቅረባ ናቸዋል። አሁን የተወሰነ አለን ኖቨምበር ሀያ ላይ ጋላ አለን የምናዘጋጀው እዛ ላይ ለሰው የምናሳየው ሀያ አምስት እስካርፖችን ሰርተው ብዙዎቹ ተሸጠዋል እና ይሄ ለኛ በጣም ትልቅ ውጤት ነው። አይችሉም ተብሎ ቤት ውስጥ ተደብቀው ተስፋ ያጡት ልጆች ተስፋ እንዲኖራቸው ማድረግ እንደው በቃ በህልምሽ የሆነ ነገር አቺቭ እንደማድረግ ነው የሚቆጠረው። ይህን በጎ ስራ በትርፍ ጊዜዋ የምትሰራው ጽጌ ጥበቡ ነዋሪነቷ በአሜሪካን ሀገር ቨርጂኒያ ግዛት ሲሆን የመረጃ ቴክኖሎጂ ባለሙያ ናት። ይህን ሙያዋን በቨርጂኒያ በሚገኙ የመንግስት ትምህርት ቤቶች ታካፍል የነበረችው ጽጌ በወቅቱ ልዩ ፍላጎት ያላቸው ህጻናት ለቴክኖሎጂ ትምህርት ያላቸውን ፈጣን አቀባበልና ውጤታማነት በማየት ትምህርቱን ለኢትዮጵያውያን ወገኖቿ በነጻ ለማስተማር ወሰነች። ውጤቱም ከሰበችው በላይ እንደ እንደነበር ትገልጻለች እኔ ሴሄድ ማስተማራቸው ስፔሻል ሜድ ያላቸውና የሌላቸው ልጆች ተደባልቀው ነው የሚማሩት እና ሁልጊዜ ፕሮግራሙ አስር ሳምንት ነው እና እኔ አስር ሳምንት አስተምሬ ስጨርስ እነዛ ስፔሻል ሜድ ያላቸው ልጆች ከስፔሻል ሜድ ከሌላቸው ልጆች በጣም ውጤት ትልቅ ሰክሰስ ነው የሚያሳዩት ማለት ነው። እስከዛ እሱን እያስተማርኩኝ ለራሴን መጠየቅ ጀመርኩኝ። አሁን እኔ ፉልታይም ስራ አለኛ። በቃ ይሄንን ትቸው ለምን የኢትዮጵያ ኮሚኒቲ ያሉት ልጆች እንደዚህ አድርግ አላስተምር ብዬ እራሴን እንትን ማድረግ ጀመርኩ ማለት ነው። ከነዚህ አመርቂ ውጤት ካሳዩ ተማሪዎች መካከል አንዷ የ23 አመቷ ሊዲያ ፍቅሩ ናት። ለሙዚቃ ልዩ ያላትና በተለይ ቫዮሊን በመጫወት ልዩ ተሰጥኦ ያላት ሊዲያ ምንም እውቀት ያልነበራትን የኮዲንግ ትምህርት በአጭር ሳምንት አጠናቃ ሶስት የኮምፒውተር ጌሞችን ሰርታለች። ስለ ኮዲንግ ያወቅኩት በ2020 ዓመተ ምህረት ነበር። ጽጌ ናት ያስተማረችን። በኮምፒውተር ላይ የጻፍኩ ኮዶችን እፈጥራለሁ። በጣም ቀላል ነበር። የሚገርምሽ አንድ ሊዲያ የምትባል ው ሚትረቂያቶች በጣም በጣም ጎበዝች ናት። አሁን እሷ ኮዲንግ ቤዚኩን ጨርሳ ፓይተን የሚባል ፕሮግራሚንግ አለ። አሁን ለሰርተፍኬት እየተዘጋጀች ነው ስፔሻል ሜድስ ና ሽኔቨር ኮምፒተር ነክሳ ኮዲንግ ተምራት ቀ ግን ብዙዎቹ አሉ እንደሱና ስለዚህ፣ እዚህ እያስተማረን በጣም ሰክስስፉል ሲሆን እንዳልኩሽ ምንድን ያደረግ ያደረግነው ኢትዮጵያ ኮሚኒቲ ኢትዮጵያ ኤምባሲን በዚ በዚህ አጋጣሚ በጣም አመሰግናለሁ ኢትዮጵያ ኤምባሲ ጋር ተነጋግረን በኮቪድ ሪስፖንስ እንትን ይሄንን አድርገን ውጤት ስላየን ኢትዮጵያ ትምህርት ቤቶቹ ማስገባት እንፈልጋለን እና ኮምፒውተር ትልኩልን አላችሁ ወይ ብለን ጠየቅ የሊዲያ እናት ማርታ ካሳሁን ሊዲያን ለኮዲንግ ትምህርት ስታስመግባት በዚህ መልኩ ውጤታማ ትሆናለች ብላ አስባ ባይሆንም ባየችው ውጤት ግን እጅግ ደስተኛ ናት። በእውነት ሊዲያ ስትጀምር ነገሩንም ያን ያህል ትሄድበታለሽ በጣም ብያድለን ትሞክረው በሚል ነው ያሰብኩት። ግን አንዴ ከጀመረችው በኋላ ያላትን ፖቴንሻል ሳይ በጣም ነው ሰርፕራይዝ የሆንኩት። እና ማንኛውም ልጅ ያህን ኦፖርቹኒቲ እያንዳንዱ ቢያገኝ ከሊዲያ በጣም ብዙ የሚበልጡ ልጆች አሉ። ምናልባት እንደዚህ አይነት የሚበልጡ እና በጣም ሰክሰስፉል ይሆናሉ ብዬ ነው የማስበው። ጽጌ ይህ የኮዲንግ ስልጠና በኢትዮጵያ ለሚገኙ ልዩ ፍላጎት ያላቸው ህጻናት መሰጠት እንዲችል 186 ሺ ብር በማሰባሰብ 106 ኮምፒውተሮችን ስብስቴ ነጋሲና፣ ኮልፌ ቀራኒዮ ለሚገኙ ትምህርት ቤቶች ከላከች ሰባት ወር አልፏል። ስልጠናውና የትምህርት መርጃ መሳሪያዎቹም ተሟልተው የኮምፒውተሮቹ መድረስ ብቻ ይጠባበቃሉ። አሁን ቴክኖሎጂ ነው የቴክኖሎጂ ዘመን ነው። እነዚህ ደግሞ ስፔሻል ኒድ ያላቸው ልጆች በጣም ጎበዝ ናቸው። አፕሊኬሽን መስራት ይችላሉ። ትንንሽ አፕሊኬሽን ሰርተው መሸጥ ይችላሉ። ትሪዲ ፕሪንት ፕሪንት የሚደረጉ ነገሮችን በኮምፒውተር ሰርተው ፕሪንት አድርገው መሸጥ ይችላሉ። ገቢ ማግኘት ይችላሉ። ስለዚህ ያው ገቢ የምናገኘው አንዳንድ ሰው ቀለም ተምሮ ዲግሪ ይዞ ስራ ይለዋል። ሌላው ደግሞ ሙያ ተምሮ በሙያው ራሱን ችሎ ይኖራል ማለት ነው። ለተሰጠው ጊዜ የሊዲያ እናት ማርታም በልጇ ያረጋገጠችው ይህንኑ ነው። ልዩ ፍላጎት ያላቸው ሕጻናት የራሳቸው ልዩ ተሰጥኦ ያላቸው በበቂ ትምህርትና ድጋፍ ከታገዙ ትልልቅ የፈጠራ ስራዎችን መስራት የሚችሉ የነገ ሀገር ተረካቢዎች ናቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምሽቱን እንግዳችንን የምናስተዋውቅበት ሰዓት ነው። እንግዳችን አቤል አሻግሬ ይባላል። አዲስ መተግበሪያ የፈጠረ ወጣት ነው። አቤል ከአጋሮቹ ጋር በመሆን ዩዝቴክ በተሰኘ ተቋማቸው አማካኝነት ኢትዮሎኬት የተሰኘ መተግበሪያና ድህረ ገጽ ገንብቷል። ስልካሩ ምንነትና ጠቀሜታ ለማወቅ ሀብታሙ ስዩም በስልክ አግኝቶታል። አቤል ስላጀማመሩ በማስረዳት ይጀምራል። ከአንድ ዓመት ከሁለት ዓመት በፊት ኢትዮጵያን ትንሽ ለመዞር ሞክረን ነበረ። በዛን ጊዜ እንደዚህ የተፈጥሮ እና የታሪክ መስህብ የምንላቸውን ቦታዎች ለመዞር በምፈልግበት ጊዜ የትኛው ቦታ የትኛው የት ቦታ ይገኛል? አገልግሎቶች የት ይገኛሉ? ቦታቸው የት ነው? የዋጋ እንትናቸው እንደት የት ነው? ይህን ይህን ኢንፎርሜሽን ማግኘት አልቻለም ነበር በትክክል በተዘጋጀ ሁኔታ እናገኛቸው። ከኛ ችግር በመነሳት ለምንድን የራሳችንን አንድ የሆነ ስራ ሰርተን በሶፍትዌር እና ድረገጽ በመስራት እኛም ስራችን ስለሆነ ስራ ለምን እንደዚህ አይነት ስራ ሰርተን ለዝ ማናቀርብን ብለን አሰብን። ይህንን ስንጀምረው ዌብሳይቱ ወይም ድረገጹን ከአንድ አመት በፊት ነው የሰራ ነው እና ሰርቪስም እንዲሰጥ ያስጀመር ነው። የዛሬ አመት ታህሳስ ላይ ድረገጹ አገልግሎት መስጠት ጀመረ። ከዛ በኋላ ደግሞ ከድረገጹም ሌላ ደግሞ የስልክ መተግበሪያ ያስፈልጋል ብለን ስላሰብን የስልክ መተግበሪያውን ደግሞ የዛሬ ሁለት ሳምንት አካባቢ ግንቦት አስራ አራት ላይ ይፋ ይሄ መተግበሪያ ምን አይነት ጠቀሜታ ነው ለሰዎች የሚሰጠው? በስራ ላይ የሚያውሉት በምንም በምን መልኩ ነው የአንድሮይድ መተግበሪያ ነው የለቀቅነው እና እሱም ማንኛውም ሰው ኢትዮ ሎኬት ብሎ ሰርች ቢያደርግ ፕሌይ ስቶር ያገኘዋል። ወይም ሊንካቸው ሶሻል ሚዲያ ላይ ይችላል ነው በተሉት አፕሊኬሽኑን አውርደው ስልካቸው ላይ ኤኒታይም መጠቀም ይችላሉ። የመተግበሪያው አገልግሎት ምንድን ነው? እነዚህ ሰርቪስ ይሰጣሉ ወይም አገልግሎት ይሰጣሉ የምንላቸውንም ማንኛውንም አይነት ቢዝነሶች በኛ መተግበሪያ ላይ ለማስገባት አዘጋጅተነዋል። ስለዚህ ማንኛው ቢዝነስ ባለቤት ይሄንን ፕላትፎርም በመጠቀም የነሱ ማሳያ ስራቸውን የሚያሳዩበት ሾኬስ የሚያደርጉበት ፕላትፎርም ስለሆነ እዛ ላይ ስራቸውን አስገብተው ይሄንን ሰርቪስ ከዚህ እስከዚህ ሰዓት እንሰጣለን፣ ዋጋችን ከዚህ እስከዚህ ነው፣ ሎኬሽናችን ቦታችን ደግሞ ከይሄ ይሄ ቦታ ነው ብለው እዛ ጋር እንትን ይላሉ። ተጠቃሚዎች ደግሞ የነሱ ተጠቃሚዎች ያንን ቦታ በማግኘት እንደዚህ እንደዚህ ዋጋቸው ጥሩ ነው፣ ይሄ ደግሞ ሰርቪሳቸው ጥሩ ስለሆነ ይሄን ምርጫችን አድርገን እዛ ቦታ ሄደን እንጠቀማለን ብለው ይጠቀማሉ። ያንን ከተጠቀሙ በኋላ ደግሞ የተጠቀሙትን አገልግሎት እዛው ጋር አስተያየት መስጠትና በአምስት ኮከብ ደግሞ ይሄን ያክል ነው የጥራት ጥራት ደረጃችን ይሄን ያክል ነው ብለው አስተያየት መስጠት ይችላሉ። የቢዝነስ ባለቤቶቹም ስራቸውን ያጎለብታሉ፣ ያሻሽላሉ ማለት ነው። መተግበሪያውን እንደዚህ እንዲያደርግ ብለን ነው ያሰብነው። መተግበሪያው አሁን በውስጡ ከመቶ ሀያ በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው እና አላማችን ሆቴልና እንደዚህ ቱሪዝም የቱሪዝም ሴክተሩ ላይ መስራት ነው። ከሳር ግን ብዙ ቦታዎችን አስገብተናል። ተጠቃሚዎችም እዛ ጋር አፕሊኬሽኑ መተግበሪያውን በመጠቀም እነዚህም ቦታዎች በቀላሉ ማግኘት ይችላሉ ማለት ነው። እንግዲህ እንደተረዳሁት መተግበሪያው ሰዎች በአቅራቢያቸው ያሉ አገልግሎቶችን በቀላሉ እንዲያገኙ የሚያስችል የሚያመላክት መተግበሪያ ነው። ለምሳሌነት በህየወት መሰረት ምግብ ቤቶች፣ ጸጉር ቤት፣ ቤተ መጻሕፍት የመሳሰሉትን ያሳያል። በመተግበሪያው ላይ የተጫኑትን መረጃዎች እንዴት ማሰባሰብ ቻላችሁ? መረጃውን ማግኘት ብዙ ጊዜ ፈጅቶብናልም ቀላልም አልነበረም። እውነቱን ለመናገር በራሳችን የሰበሰብናቸው ዳታዎች አሉ። ቀጥታ ደግሞ እነዚህን የቢዝነስ ባለቤቶችን ራሳችን ፈልገን ሂደን የተወሰኑ ሰዎች በራሳችን በኛ ስር የቀጠርናቸው ሴልስ የምንላቸው ሰዎች ይላሉ። እነሱ ቀጥታ እነዚህም ሰርቪስ የሚሰጡትን ሰዎች ቀጥታ በመሄድ ዳታችሁ ምን አይነት ዳታ ነው እዚህ ጋር የኛ መተግበሪያ ላይ እንዲገባላችሁ የምትፈልጉት ማሳየት የምትፈልጉት ስራችሁን እንዴት ነው ሾኬስ ማድረግ የምትፈልጉት የሚለውን ዳታ በራሳችን ማለት ነው ኮሌክት አድርገን ሰብስበን ነው በአብዛኛው ያስገባ ነው። ሌላ ኢንፎርሜሽን ደግሞ እንደዚህ ፐብሊክ የምንለው ኢንፎርሜሽን ህዝቡ ማወቅ አለበት የምንለውን ኢንፎርሜሽን ደግሞ በራሳችንም ኮሌክት አድርገን ማስገባት ችለናል። እናንተ ከመዘገባቻቸው የንግድ ቤቶች ወይም ደግሞ አገልግሎት ሰጪዎች በተጨማሪ እናንተ ከመዘገባቸዋቸው የንግድ ቤቶች በተጨማሪ አዳዲስ አገልግሎት ሰጪዎች፣ አዳዲስ ድርጅቶች በመተግበሪያው ላይ ስማችንና አገልግሎታችን መስፈር አለበት ብለው ቢፈልጉ ማድረግ የሚጠበቅባቸው ነገር ምንድን ነው? ድረገጹንም መተግበሪያውንም ከመጀመሪያው ስንሰራ ማንኛውም ሰው እዛ ጋር ፕሮፋይል ፈጥሮ የራሱን ቢዝነስ ሬጅስተር እንዲያደርግ አድርገን ይሰራል። ስለዚህ ማንኛውም የቢዝነስ ባለቤት እዛ ጋር ቢዝነስ አለኝ እዚህ ካታጎሪ ላይ እንዲገባልኝ እዚህ ምድብ ላይ እንዲታይልኝ ይፈልጋለሁ የሚለውን በራሱ ኤኒታይም መተግበሪያችንንም ድረገጻችንም ተጠቅመው ፕሮፋይል ፈጥሮ የራሱን ቢዝነስ ማስመዝገድ ይችላል ከሱ ከተዘገበ በኋላ እኛ ትክክለኛ ነው አይደለም የሚለውን ኮንታክት እንዲያደርጉን ወይም ራሳችን ደግሞ ኮንታክት አድርገን ትክክለኛ ቢዝነስ ከሆነ እዛ ጋር ቬሪፋይ እናደርገዋለን። ትክክለኛ ቢዝነስ ነው፣ መተግበሪያችንም ላይ ድረ ገጻችንም ላይ ይታያል ማለት ነው። ስለዚህ ለማንኛውም የቢዝነስ ባለቤት ክፍት የሆነ ፕላትፎርም ነው። እንደዚህ ያሉ መተግበሪያዎችን በማዘጋጀት ረገድ ድረገጹንም በመገንባት ሂደት ውስጥ ፈታኝ ነገሮች ምንድን ናቸው? ገባ አንደኛ ያው ጽናት የሚለው ነገር ያስፈልገዋል። ይህ ስራ ሲጀመር ተጀምረው እስከሚያልቅ ድረስ፣ እስከመጨረሻው ፕላትፎርም እስከሚወጣ ድረስ ያለው ጽናት የሚለው ነገር ነበር። አንደኛ ቻሌንጁ ነገር ፕላትፎርሙ መስራቱ ብቻ አይደለም። መተግበሪያውንም ድረገጹንም ከሰራም በኋላ ወደ ስራ ወደሚለው ነገር ለመግባት እንዴት ነው እነዚህን ሰዎች ይሄ ነገር ጥሩ ነገር ነው ተጠቀሙበት የሚለውን ነገር እሱ እንትን ማለት አንደኛ ዋናው ቻሌንጅ እሱ ነበረ። ግን ዋና ሲጀመር እሱን ለመስራት ለራሱ አሁን ኢትዮጵያውያን የሚለው የኢንተርኔት እንትን ተስፋፋ ቢባልም አሁን ለጊዜው ስቲል የሚቀረው ነገር አለ። ኮኔክሽን ማግኘት በጣም ያስቸግራል። አሁን እኛ እሱ ስንጀምር የጀመርነው ዩኒቨርሲቲ ተማሪዎች እያለን ዩኒቨርሲቲ በምናገኘው ኮኔክሽን ነው። ከዛ ውጭ ስንወጣ ያስቸግራል። ቤት ለቤት የለም፣ የዋይፋይ አክሰስ የለም። ኢቭን ሪሶርስ ለራሱ የመተግበሪያዎችን ለመስራት ጥሩ ኮምፒውተር ያስፈልጋል። አሁን እሱ እሱ ለራሱ ትልቅ ቻሌንጅ ነበረ። ፕላትፎርሙን መገንባት፣ ፕላትፎርሙ ከተገነባ በኋላ ግን ፋሚሊራይዝ ማድረግ ወደ ህብረተሰቡ፣ ወደ ማህበረሰቡ እንዴት ነው እንዲታወቅ የሚለው እንዲያውም መተግበሪያውን ከመስራት በላይ ቻሌንጅ ነበር። ነው አቤል በስራህ መተግበሪያዎችንና የኮምፒውተር ስርዓቶችን ተገነባለህ ወይም ሶፍትዌር ዲቨሎፐር ነ ኢትዮ ሎኬት ከተሰኘው አገልግሎት በተጨማሪ ለወደፊቱ ማበርከት የምትፈልጋቸው ስራዎች በምን ላይ የሚያተኩሩ ናቸው? ከዚህም በፊት ስንሰራ የነበር ወደፊት የመስራት አላማ ያለ እዚ ላይ ነው ፎከስ የምናደርገው ድረ ገጾችና ሞባይል አፕሊኬሽኖችን መስራት ላይ። እሱ ፎከስ የምናደርግበት ምክንያት ምንድን ነው? ኢትዮጵያ ያው አሁን ዲጂታይዝ እያደረግ ነው ብዙውን ነገር ኢትዮጵያ ውስጥ በፋይናንሻል ቴክኖሎጂ፣ በግብርና ቴክኖሎጂ፣ በንጹህ ኤነርጂ ቴክኖሎጂ ዲጂታላይዝ የተደረገ ነው ኢትዮጵያና። የኛ እንደ ድርሻ አስተዋጽኦ ማድረግ የምንፈልገው ድረ ገጽና ሞባይል ላይ ያደረግ ነው። ምንድን ነው እኛ ትንሽ እውቅና የገነባ ነው እሱ ላይ ነው አንደኛ። ሁለተኛ ደግሞ ኢትዮሎኬትን የስራው እናት ካምፓኒው ዋይቴክ ወይም ዩስቴክ የሚባል ካምፓኒያችን ነው። ይሄ የወጣቶች ቴክኖሎጂ የምንለው ካምፓኒ ሞባይልና ድረገጾችን በመስራት አሁን ለሁለት ዓመታት ያክል ለሀገር ውስጥ ላሉ ክላይንቶችም፣ ውጭ ሀገር ላሉ ክላይንቶችም ስራዎችን በመስራት ይታወቃል እና ወደፊትም ይሄንን ስማችንን ገንብተን እንደዚህ አይነት ዲጂታል ሶሉሽኖችን ለኢትዮጵያ ማበርከት ለማህበረሰቡ ማበርከት ነው የምንፈልገው። እጅግ በጣም አመሰግናለሁ። አቤል አሻግሬ፣ ኢትዮ ሎኬት ስለተሰኘው ሰዎች በአካባቢያቸው ካሉ አገልግሎት ሰጪዎች ጋር በቀላሉ እንዲገናኙ አጋዥ መተግበሪያ ስላብራራህልን በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። መልካም እድል ግጠማችሁ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬ እና እኔም ሳስተናግዳቸው ያመሸዎት ስመኝሽ ይቆየ ነበርን። ለማስታወስ ያክል ፕሮግራማችን በሬዲዮ በአጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ህርዝ እንዲሁም በ19 ሜትር ባንድ 15580 ኪሎ ህርዝ ላይ ይተላለፋል። በተጨማሪም በኢትዮ ሳት ላይ በቀጥታ መከታተል ትችላላችሁ። በዌብሳይታችንና ና በማህበራዊ ትስስር ገጾቻችንም እንዲሁ ልትከታተሉ ችላላችሁ። ፕሮግራማችን ላይ አስተያየት ካላችሁ አት ቪኦኤ አምሃሪክ በማለት መልእክቶቻችሁን ልታደርሱን ትችላላችሁ። ምነገ በተመሳሳይ ሰዓት እንገናኛለን። የነገ ሰው ይበለን። መልካም ምሽት። you